ትምህርት 33 አንድ እግዚአብሔር ከሚነድ ቁጥቋጦ ውስጥ ሙሴን ሲያነጋግረው የገባለት ቃል ምን ነበር? ሀ እግዚአብሔር ሙሴን መልሶ ወደ ሲና ተራራ እንደሚያመጣው ቃል ገብቶለት ነበር። ሁለት እግዚአብሔር ሙሴን ወደ ሲና ተራራ እንደሚመልሰው የገባለትን ቃል ጠብቋል። ሀ አዎን። ሦስት እግዚአብሔር በተራራው ጫፍ ላይ ሙሴን ምን አለው? ሀ እግዚአብሔር ከእስራኤላውያን ጋር ቃል ኪዳን ማድረግ እንደሚፈልግ ነገረው። አራት እግዚአብሔር ከእስራኤላውያን ጋር ማድረግ የፈለገው ቃል ኪዳን ምን ነበር? ሀ እግዚአብሔር እስራኤላውያን የእርሱን ትእዛዝ ሁሉ ቢጠብቁ እንደሚባርካቸው ተናገረ። አምስት እስራኤላውያን ትእዛዛቱን ሁሉ ባይጠብቁ እግዚአብሔር ምን ያደርጋቸዋል? ሀ ይቀጣቸዋል። ስድስት ከዚያስ እስራኤላውያን ለእግዚአብሔር ምን አሉ? ሀ የእግዚአብሔር ትዕዛዝ ሁሉ እንደሚጠብቁ ገለጹ። ሰባት እስራኤላውያን የእግዚአብሔርን ትዕዛዝ ሁሉ መጠበቅ እንደሚችሉ አስበው ነበር። ሀ አዎን። ስምንት እስራኤላውያን የእግዚአብሔርን ትዕዛዝ ሁሉ መጠበቅ እንደሚችሉ ያሰቡት ለምን ነበር? ሀ ምክንያቱም ትዕቢተኞችና እምቢተኞች ስለነበሩ ነው። ዘጠኝ እስራኤላውያን የእግዚአብሔርን ትዕዛዝ ሁሉ መጠበቅ ችለው ነበር? ሀ አልቻሉም። አስር እስራኤላውያን የእግዚአብሔርን ትዕዛዝ ሁሉ መጠበቅ ያልቻሉት ለምን ነበር? ሀ የአዳምና የህይዋን ልጆች ሆነው ስለተወለዱ ነው። ለ የኃጢያት ባሪያዎች ሆነው ስለተወለዱ ነው። ሀ የሰይጣን ባሪያዎች ሆነው ስለተወለዱ ነው። 11 እስራኤላውያን ትዕዛዛቱን ሁሉ መጠበቅ እንደማይችሉ እግዚአብሔር ያውቅ ነበር? ሀ አዎን ዐሥራ ሁለት ታዲያ እስራኤላውያን ትእዛዛቱን ሁሉ መጠበቅ እንደማይችሉ እያወቀ እግዚአብሔር ከነርሱ ጋር ቃል ኪዳን ማድረግ የፈለገው ለምንድን ነው? ሀ እግዚአብሔር ከእስራኤላውያን ጋር ቃል ኪዳን ማድረግ የፈለገው እስራኤላውያንን ሊያስተምራቸው ነበር። 13 እግዚአብሔር እስራኤላውያንን ሊያስተምራቸው የፈለገው ምን ነበር? ሀ እግዚአብሔር እስራኤላውያንን የእርሱን ትእዛዝ ሁሉ መጠበቅ እንደማይችሉ እንዲያውቁ ሊያስተምራቸው ፈለገ። ለ እግዚአብሔር እስራኤላውያን ትእዛዛቱን ሁሉ መጠበቅ በጭራሽ የማይችሉት በኃጢአት ስለተወለዱ መሆኑን ሊያስተምራቸው ፈለገ። ሀ እግዚአብሔር እስራኤላውያን ትእዛዛቱን ሁሉ መጠበቅ በጭራሽ ስለማይችሉ እግዚአብሔር ብቻ ከዘላለም ሞት ሊያድናቸው እንደሚችል ሊያስተምራቸው ፈለገ። አስራ አራት እስራኤላውያን የሲናን ተራራ ከነኩ የሚሞቱበት ለምን ነበር? ሃ ምክንያቱም እግዚአብሔር በተራራው ላይ ይወርድ ስለነበረ ነው። ለ ምክንያቱም እግዚአብሔር ቅዱስ ስለሆነ ነው። ሃ ምክንያቱም እግዚአብሔር ኃጢያትን ሁሉ ስለሚጠላ ነው። መ ምክንያቱም እግዚአብሔር ኃጢያትን ሁሉ በሞት ስለሚቀጣ ነው። 15 ነጐድጓድ፣ መብረቅ፣ ጢስና እሳት የምን ምልክቶች ነበሩ? ሀ እግዚአብሔር ቅዱስ መሆኑን የሚያመለክቱ ነበሩ ለ ለእግዚአብሔር ኃጢአትን ሁሉ እንደሚጠላ የሚያመለክቱ ነበሩ። ሀ እግዚአብሔር ኃጢአትን ሁሉ በሞት እንደሚቀጣ የሚያመለክቱ ነበሩ። ከእግዚአብሔር ጋር ከተነጋገረ በኋላ ሙሴ ወደ ተራራ ግርጌ ተመለሰ። ነጎድጓዱ በተራራው አጠገብ ሰማዩን አናውጦት ነበር። መብረቁ በተራራው ዙሪያ ያለውን አየር ሞላው። ጥቅጥቅ ያለ ጢስ ተራራውን ሙሉ በሙሉ ሸፍኖት ነበር። ተራራው በሙሉ በኃይል መናወጡን ቀጠለ። እስራኤላውያን እጅግ ፈርተው ስለነበር ከተራራው ራቅ ብለው ነበር። ከዚያም እግዚአብሔር እስራኤላውያንን ከተራራው ላይ ሆኖ ተናገራቸው። እግዚአብሔር ለእስራኤላውያን በሲና ተራራ ምን ሰጣቸው? አስርቱን ትእዛዛት። ዘጸአት 20 ከቁጥር 1 እስከ 2 አንድ እግዚአብሔር እነዚህን ቃሎች ሁሉ እንዲህ ብሎ ተናገረ። ሁለት ከግብጽ ባርነት ምድር ያወጣሁ አምላክ እኔ ነኝ። እግዚአብሔር የሰጠው የመጀመሪያው ትእዛዝ እንዲህ የሚል ነበረ። ዘጸአት 20 ቁጥር 3 ከእኔ በቀር ሌሎች አማልክት አይኑሩህ። በመጀመሪያው ትእዛዝ እርሱ ብቻ አምላካችን ሊሆን እንደሚገባው እግዚአብሔር አዟል። እግዚአብሔር ብቻ አምላካችን መሆን ያለበት ለምንድን ነው? ምክንያቱም አምላክ አንድ ብቻ ስለሆነ ነው። ምክንያቱም ሌላ አምላክ ስለሌለ ነው። ወደ መናፍስት በምንጸልይበት ጊዜ መናፍስትን ከእግዚአብሔር ማስበለጣችን ነው። በዚህም ይህንን የእግዚአብሔር ትዕዛዝ አፈረስን ማለት ነው። በድግምት ስንታመን ድግምትን ከእግዚአብሔር ማስቀደማችን ነው። በዚህም ይህን ትዕዛዝ አፈረስን ማለት ነው። ከእግዚአብሔር መንገድ ይልቅ በራሳችን መንገድ ስንሄድ ራሳችንን ከእግዚአብሔር አስበለጥን ማለት ነው። በዚህም ምክንያት ትእዛዝ አፈረስን ማለት ነው። እግዚአብሔር አምላካችን እንዲሆን በማንፈቅድበት በእያንዳንዱ ቀንና ሰዓት የእግዚአብሔርን ትእዛዝ አፈረስን ማለት ነው። እግዚአብሔር ሰዎች ሁሉ ይህን ትእዛዝ አፍርሰዋል ይላል። ይህን ትእዛዝ ማፍረስ የሚያስከትለው ቅጣት ሞት ነው። ይህም በዘላለሙ የእሳት ባህር ውስጥ መጣል ነው። እግዚአብሔር የሰጠው ሁለተኛው ትእዛዝ ይህ ነው። ዘጸአት ሃያ ከቁጥር አራት እስከ አምስት አራት በላይ በሰማይ ወይም በታች በምድር ካለው ወይም በውሃ ውስጥ ከሚኖሩት ነገሮች በማናቸውም ናቸው ምስል ለራስህ ጣዖትን አታብጅ። አምስት አትስገድላቸው፣ አታመልካቸው። እኔ እግዚአብሔር አምላክህ የሚጠሉኝን ልጆች ከአባቶቻቸው ኃጢአት የተነሳ እስከ ሦስት እና አራት ትውልድ ድረስ የምቀጣ ቀናተኛ አምላክ ነኝ። በሁለተኛው ትእዛዝ እግዚአብሔር ምንም አይነት የእንጨትንም ሆነ የድንጋይ ምስል እንዳንሰራ ወይም እንዳናመልካቸውም አዞናል በእግዚአብሔር አምሳል ምስል መስራት የሌለብን ለምንድን ነው? ምክንያቱም እግዚአብሔር መንፈስ ስለሆነ ነው እግዚአብሔር ሰውን እንስሳን ወይም ወፍን አይመስልም ከእግዚአብሔር ይልቅ እግዚአብሔር የፈጠራቸውን ነገሮች ስናመልክ እግዚአብሔር የፈጠራቸውን ነገሮች ከእግዚአብሔር አስቀደምን ማለት ነው በዚህም ይህን ትእዛዝ አፈረስን ማለት ነው። በእያንዳንዱ ቀንና ሰዓት እግዚአብሔርን የማናመልክ ከሆነ የየራሳችን ወይም የሌሎችን ሐሳብ የምንከተል ከሆነ ይህን ትእዛዝ አፍርሰናል ማለት ነው። እግዚአብሔር ሰዎች ሁሉ ይህን ትእዛዝ አፍርሰዋል ይላል። ይህን ትእዛዝ ማፍረስ የሚያስከትለው ቅጣት ሞት ነው። ይህም በዘላለሙ የእሳት ባህር ውስጥ መጣል ነው። እግዚአብሔር የሰጠው ሶስተኛው ትእዛዝ ይህ ነው። ዘጸአት 20 ቁጥር 7 የእግዚአብሔር የአምላክን ስም ያለ አግባብ አታንሳ፣ እግዚአብሔር ስሙን ያለ አግባብ የሚያነሳውን በደል አልባ አያደርገውምና። በሶስተኛው ትእዛዙ የእግዚአብሔርን ስም ያለ አግባብ እንዳንጠራ እግዚአብሔር አዞናል። የእግዚአብሔርን ስም ማክበር ያለብን ለምንድን ነው? ምክንያቱም የእግዚአብሔር ስምና እግዚአብሔር ስለማይነጣጠሉ ነው። ምክንያቱም የእግዚአብሔር ስምና እግዚአብሔር አንድ ስለሆኑ ነው። የእግዚአብሔርን ስም በአክብሮት የማንጠራ ከሆነ እግዚአብሔርን አላከበር ነው ማለት ነው። በዚህም ይህን ትእዛዝ አፈረስን ማለት ነው። የእግዚአብሔርን ስም በግዴለሽነት ስንጠራ እግዚአብሔርን በግዴለሽነት ነው የምንቀርበው። በዚህም ይህን ትእዛዝ አፈረስን ማለት ነው። ልጁ ታላላቆቹን አለማክበሩ መጥፎ ነገር ነው። አንድ ሰው እግዚአብሔርን ባያከብር በጣም መጥፎ ነገር ነው። እግዚአብሔር ሰዎች ሁሉ ይህን ትዕዛዝ አፍርሰዋል ይላል። ይህን ትዕዛዝ ማፍረስ የሚያስከትለው ቅጣት ሞት ነው። ይህም በዘላለሙ የእሳት ባህር ውስጥ መጣል ነው። እግዚአብሔር የሰጠው አራተኛው ትዕዛዝ ይህ ነው። ዘጸአት 20 ቁጥር 8 እስከ 11 8 የሰንበት ቀን ቅዱስ አድርገህ አክብር። 9 ስድስት ቀን ትሰራለህ ሥራንም ሁሉ አከናውን። አስር ሰባተኛው ቀን ግን ለአምላክህ ለእግዚአብሔር ሰንበት ነው። በዕለቱ አንተም ሆንህ ወንድ ልጅህ ወይም ሴት ልጅህ ወንድ አገልጋይህ ወይም ሴት አገልጋይህ ወይም እንስሳትህ ወይም በደጅህ ያለ መጻተኛ ምንም ስራ አትሰሩም። አስራ አንድ እግዚአብሔር ሰማይና ምድርን ባህርንና በውስጡም ያሉትን ሁሉ በስድስት ቀን ፈጥሮ በሰባተኛው ቀን አርፏል። ስለዚህ እግዚአብሔር የሰንበት ቀን ባረከው፣ ቀደሰው። በአራተኛው ትእዛዝ እግዚአብሔር ሰባተኛውን ቀን ልዩ የእረፍት ቀን አድርገን እንድንጠብቀው አዘዘን። በሳምንት አንድ ቀን ማረፍ ያለብን ለምንድን ነው? ምክንያቱም እግዚአብሔር ሰማይንና ምድርን በስድስት ቀን ፈጥሮ በሰባተኛው ቀን ስላረፈ ነው። እግዚአብሔር እኛም በሰባተኛው ቀን እንድናርፍ ያዘዘን አርፈን እርሱን ለኛ ስለፈጠራቸው ነገሮች እንድናስብ ነው። ካላረፍንና እግዚአብሔር የሰራልንን ሁሉ ካላሰብን ይህን ትእዛዝ አፍርሰናል ማለት ነው። እግዚአብሔር ሰዎች ሁሉ ይህን ትእዛዝ አፍርሰዋል ይላል። ይህን ትእዛዝ ማፍረስ የሚያስከትለው ቅጣት ሞት ነው። ይህም በዘላለሙ ይህ የእሳት ባህር ውስጥ መጣል ነው። እግዚአብሔር የሰጠው አምስተኛው ትዕዛዝ ይህ ነው። ዘጸአት ሀያ ቁጥር 12 12 እግዚአብሔር አምላክ በሚሰጥህ ምድር እድሜህ እንዲረዝም አባትህንና እናትህን አክብር። በአምስተኛው ትዕዛዝ አባቶቻችንና እናቶቻችን እንድናከብር እግዚአብሔር አዞናል። አባቶቻችንና እናቶቻችን ማክበር ያለብን ለምንድን ነው? ምክንያቱም እኛን እንዲያሳድጉ እግዚአብሔር እነርሱን ስለሰጠን ነው። አባቶቻችን ሙሉ በሙሉ የማንታዘዝ ከሆነ ይህን ትዕዛዝ አፈረስን ማለት ነው። እናቶቻችንን ሙሉ በሙሉ የማንታዘዝ ከሆነ ይህን ትዕዛዝ አፈረስን ማለት ነው። እግዚአብሔር ሰዎች ሁሉ ይህን ትዕዛዝ አፍርሰዋል ይላል። ይህን ትዕዛዝ ማፍረስ የሚያስከትለው ቅጣት ሞት ነው። ይህም በዘላለሙ የእሳት ባህር ውስጥ መጣል ነው። እግዚአብሔር የሰጠን ስድስተኛ ትዕዛዝ ይህ ነው። ዘጸአት ሀያ ቁጥር አሥራ ሶስት አትግደል። በስድስተኛው ትዕዛዝ እግዚአብሔር ሰውን እንዳንገድል አዞናል። ሰውን መግደል የሌለብን ለምንድን ነው? ምክንያቱም ለሰዎች ሁሉ ሕይወትን የሰጠው እግዚአብሔር ብቻ ስለሆነ ስለሆነና መውሰድም የሚችለው እርሱ ብቻ ስለሆነ ነው። እግዚአብሔር እንዳለው አንድን ሰው ከጠላ ነው ምን አደረግን ማለት ነው። እግዚአብሔር አንድን ሰው ከጠላ ነው እንደገደልነው ተናግሮናል። ሌሎች ሰዎችን ከጠላን ይህን ትዕዛዝ አፈረስን ማለት ነው። እግዚአብሔር ሰዎች ሁሉ ይህን ትዕዛዝ አፍርሰዋል ይላል። ይህን ትዕዛዝ ማፍረስ የሚያስከትለው ቅጣት ሞት ነው። ይህም በዘላለሙ የእሳት ባህር ውስጥ መጣል ነው። እግዚአብሔር የሰጠን ሰባተኛው ትእዛዝ ይህ ነው። ዘጸአት ሀያ አስራ አራት አስራ አራት አታመንዝር። በሰባተኛው ትእዛዝ ከሕጋዊ ባለቤታችን ውጪ ከሌላ ጋር እንዳንተኛ የግብረ ስጋ ግንኙነት እንዳንፈጽም ታዘናል። ከሕጋዊ ባለቤታችን ውጪ ከሌላ ጋር መተኛት የሌለብን ለምንድን ነው? ምክንያቱም እግዚአብሔር አንድን ወንድ ለአንዲት ሴት፣ አንዲትን ሴት ለአንድ ወንድ ነው የሰጠው። እግዚአብሔር እንዳለው ወንድ ሴትን አይቶ ሴትም ወንድን አይቶ አብረው ለመተኛት ተተመኙ ምን አደረጉ ማለት ነው እግዚአብሔር እንዳለው ወንድ ሴትን አይቶ ሴትም ወንድን አይታ አብረው ለመተኛት ከተመኙ ያን ጊዜ አመነዘሩ ማለት ነው። ከኛ ተቃራኒ ጾታ ያላቸውን ሰዎች ተመልክተን ከነርሱ ጋር ለመተኛት ብንፈልግ ይህንን ትዕዛዝ አፍርሰናል ማለት ነው። እግዚአብሔር ሰዎች ሁሉ ይህን ትዕዛዝ አፍርሰዋል ብሏል። ይህን ትዕዛዝ ማፍረስ የሚያስከትለው ቅጣት ሞት ነው። ይህም በዘላለሙ የእሳት ባህር ውስጥ መጣል ነው። እግዚአብሔር የሰጠው ስምንተኛው ትዕዛዝ ይህ ነው። ዘጸአት ሀያ አስራ አምስት አስራ አምስት አትስረቅ። በስምንተኛው ትዕዛዝ እግዚአብሔር እንዳንሰርቅ አዞናል። የሌሎችን ንብረት መስረቅ የሌለብን ለምንድን ነው? እግዚአብሔር ንብረት የማፍራት መብት ስለሰጣቸው ነው። እግዚአብሔር አንድን ሰው ንብረት ለመስረቅ ካሰብን ምን አደረግን አለ እግዚአብሔር የአንድን ሰው ንብረት ለመስረቅ ካሰብን እንደ ሰረቅን ተናግረዋል። ያንድን ሰው ንብረት ከተመለከትንና ለመስረቅ ከፈለግን ያን ጊዜ ይህን ትዕዛዝ አፈረስን ማለት ነው። እግዚአብሔር ሰዎች ሁሉ ይህን ትዕዛዝ አፍርሰዋል ይላል። ይህን ትዕዛዝ ማፍረስ የሚያስከትለው ቅጣት ሞት ነው። ይህም በዘላለሙ የእሳት ባህር ውስጥ መጣል ነው። እግዚአብሔር የሰጠው ዘጠነኛው ትዕዛዝ ይህ ነው። ዘጻት 20 ቁጥር 16 ባልንጀራህ ላይ በሐሰት አትመስክር። በዘጠነኛው ትእዛዝ እግዚአብሔር እንዳንዋሽ አዞናል መዋሸት የሌለብን ለምንድን ነው ምክንያቱም ውሸት ከእግዚአብሔር አይደለም ምክንያቱም ውሸት ከኀጢአት እና ከሰይጣን ነው እግዚአብሔር እውነትን እያወቅን የማንናገር ከሆነ ምን እያደረግን ነው አለ እግዚአብሔር እውነትን እያወቅን የማንናገር ከሆነ ውሸታሞች ነን ብሏል እግዚአብሔር እውነትን እያወቅን የማንናገር ከሆነ ውሸታሞች ነን ይህንም ትእዛዝ አፈረስን አለ እግዚአብሔር ሰዎች ሁሉ ይህን ትእዛዝ አፍርሰዋል ይላል። ይህን ትእዛዝ ማፍረስ የሚያስከትለው ቅጣት ሞት ነው። ይህም በዘላለሙ የእሳት ባህር ውስጥ መጣል ነው። እግዚአብሔር የሰጠን አስረኛው ትእዛዝ ይህ ነው። ዘጻአት 20 17 17 የባልንጀራህን ቤት አትመኝ የባልንጀራህን ምስት ወይም የእርሱን ወንድ አገልጋይ ሆነ ሴት አገልጋይ በሬውንም ሆነ አህያውን ወይም የእርሱ የሆነውን ማንኛውንም ነገር አትመኝ። በአስረኛው ትእዛዝ እግዚአብሔር ሌሎች ሰዎች ያሏቸውን ነገሮች እንዳንመኝ አዞናል። የሌሎችን ንብረት መመኘት የሌለብን ለምንድን ነው? ሌሎች ያላቸውን ነገር የሰጣቸው እግዚአብሔር ስለሆነ ነው። ሌሎች ያላቸውን ነገር ስንመኝ ይህን ትእዛዝ አፍርሰናል። እግዚአብሔር ሰዎች ሁሉ ይህን ትእዛዝ አፍርሰዋል ይላል። ይህን ትዕዛዝ ማፍረስ የሚያስከትለው ቅጣት ሞት ነው። ይህም በዘላለሙ የእሳት ባህር ውስጥ መጣል ነው። እግዚአብሔር ለእስራኤላውያን የሰጣቸው አስርቱ ትዕዛዛት እነዚህ ናቸው። እግዚአብሔር ለእስራኤላውያን የሰጣቸው እነዚህ ትዕዛዛት ለሰዎች ሁሉ የተሰጡ ናቸው። ማንም ሰው የእግዚአብሔርን ትዕዛዝ ሁሉ መፈጸም አይችልም። እኛ ሁላችንም የእግዚአብሔርን ትዕዛዝ አፍርሰናል። ሁሉንም ትዕዛዛት የጠበቁ አንዱን እንኳን ስለ መተላለፍ እግዚአብሔር ምን አለ? እግዚአብሔር ሁሉንም ትዕዛዝ እንደ መተላለፍ ነው አለ። አስርቱን የእግዚአብሔር ትዕዛዛት አለመጠበቅ የሚያስከትለው ቅጣት ምንድን ነው? ሞት፣ ይኸውም በዘላለማዊ የእሳት ባህር ውስጥ መጣል ነው። አንዱን የእግዚአብሔርን ትዕዛዝ ብቻ መጣስ ምንን ያስከትላል? ሞትን፣ ይኸውም በእሳት ባህር ውስጥ መጣልን። እግዚአብሔር ሰይጣንን ከሰማይ ከመወርወሩ እና የእሳት ባህር ለርሱ ከማዘጋጀቱ በፊት ሰይጣን በእግዚአብሔር ላይ ያመፀው ስንት ጊዜ ነበር? አንድ ጊዜ ብቻ። ሰይጣን ኃጢያት የሰራው አንድ ጊዜ ቢሆንም፣ ቅጽበት በቅጽበት እግዚአብሔር የሞት ፍርድ ፈረደበት። እግዚአብሔር ከሰማይ አውጥቶ ወደ ተዘጋጀላቸው የእሳት ባህር ነርሱን ከመጣሉ በፊት ሰይጣንን የተከተሉት ክፉ መላእክት ስንት ጊዜ የእግዚአብሔርን ትእዛዝ ተላለፉ? አንድ ጊዜ ብቻ። ሰይጣንን የተከተሉት መላእክት ኀጢአት የሰሩት አንድ ጊዜ ብቻ ቢሆንም እግዚአብሔር የሞት ፍርድ ፈረደባቸው። አዳምና ህዋን እግዚአብሔር ከኤድን የአትክልት ስፍራ ሳያባረራቸው በፊት የእግዚአብሔርን ትእዛዝ የተላለፉት ስንት ጊዜ ነበር? አንድ ጊዜ ብቻ። አዳምና ህዋን የእግዚአብሔርን ትእዛዝ የተላለፉት አንድ ጊዜ ብቻ ቢሆንም እግዚአብሔር በሞት ቀጣቸው። እግዚአብሔር ቅዱስ ስለሆነ አንድም ኀጢአት ቢሆን እንኳን በሞት መቅጣት አለበት። የእግዚአብሔር ትዕዛዝ ልክ እንደ መስተዋት ናቸው። የእግዚአብሔር ትዕዛዛት እንደ መስተዋት የሆኑት እንዴት ነው? የእግዚአብሔር ትዕዛዛት ኀጢአታችንን እንድናይ ስለሚያግዙን ነው። የእግዚአብሔር ትዕዛዝ ኀጢአታችንን ስለሚያሳዩን ነው። እግዚአብሔር ትዕዛዛቱን ለምን ሰጠን? ቆሻሻውንና ኃጢአተኛውን ልባችንን እንዲያሳዩ። አንድ ሰው ያለ መስተዋት የቆሸሸውን ፊቱን ማየት እንደማይችል ሁሉ በእግዚአብሔር ትእዛዛት አማካኝነት ካልሆነ የቆሸሸውንና ኃጢአተኛውን ልባችን ማየት አንችልም። እግዚአብሔር ትእዛዛቱን ለእስራኤላውያን የሰጣቸው ቆሻሻና ኃጢአተኛውን ልባቸውን ለእስራኤላውያን ሊያሳያቸው ነበር። እግዚአብሔር ትእዛዛቱን የሰጠው ለሰዎች ሁሉ የቆሸሸውንና ኃጢያተኛውን ልባቸውን ሊያሳያቸው ነው። ልባችን የቆሸሸና በኃጢያት የተሞላ የረከሰ በመሆኑ ወደ እግዚአብሔር ለመቅረብ ምንም አይነት ነገር ማድረግ አንችልም። ልባችን የቆሸሸ እና ኃጢያተኛ በመሆኑ በእግዚአብሔር ፊት ተቀባይነትን ለማግኘት ምንም ነገር ማድረግ አንችልም። ቆሻሻውንና ኃጢያተኛውን ልባችንን ፈጽሞ ማንጻት አንችልም። የቆሸሸውንና ኃጢያተኛውን ልባችንን ማንጻት የሚችለው ማን ብቻ ነው? እግዚአብሔር ብቻ ነው።